በስራ ቦታ ጥቃት ላይ ወደ ኮርሶ እንኳን ደህና መጡ። በዚህ ኮርስ ሙሉ ስለ ጥቃት ዘገባና ብቀላ አንዳንድ መሰረታዊ ነገሮችን እንሸፍናለን። ይሁን እንጂ አይጨነቁ፣ ብቻውን አይሆኑም፣ እኔም ለማገዝ አብሬ አለሁ። ለአብዛኛዎቻችን ጥቃት ልክ እንደ ቀላል ሀሳብ ይመስለናል። ይሁን እንጂ ፈታኝ ሊሆን ይችላል። እናም በስራ ላይ ከሚያጋጥሙ የለውጥ ፍጥነት፣ አዳዲስ ሁኔታዎችና ተግዳሮቶች ራሳቸውን ማቅረብ ይቀጥላሉ። የመከባበር ባህልን ለመፍጠር እንዲያግዝ ጥቃቶችን እንዴት መለየትና ለጥቃት ከተጋለጡ ምን ማድረግ እንዳለበው ማወቅ ያስፈልጎታል።